ሳይንስና ኅብረተሰብ የኢትዮጵያ ሳይንስና ቴክኖሎጂ ሚኒስቴር መስሪያ ቤት ሰሞኑን አሶሺየትድ ፕሬስ ለተሰኘው የዜና ምንጭ እንዳስታወቀው ከሆነ ኢትዮጵያ እስከሚቀጥሉት አምስት ዓመታት ድረስ የሲቪል ሳተላይት ወደ ህዋ ልታመጥቅ አቅዳለች። ላለፉት 55 ዓመታት በህዋ ሳይንስ ዘርፍ የቴክኒክ ማማከር ድጋፍ የሚሰጠው የዩናይትድ ስቴትሱ ኤሮስፔስ የተሰኘው ተቋም የኢንተርኔት ሰነድ እንደሚጠቁመው ከሆነ ግን መንግስታት ወደ ህዋ የሚልኳቸው ሳተላይቶችን ገንብቶ እስከ ማምጠቁ ድረስ በአማካይ ሰባት ዓመት ከመንፈቅ ጊዜያትን ይፈጃል። የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ከተቋቋመ ገና ጥቂት ወራትን ያስቆጥረው። ለመሆኑ ሳተላይት ለማምጠቅ ምን አይነት አቅም ይጠይቃል? አብራችሁን ቆዩም። ኢትዮጵያ ከሶስት እስከ አምስት ዓመታት ድረስ ሳተላይት ወደ ህዋ አስወነጭፋለሁ ትላለች ሲል ማክሰኞ ጥር 2 ቀን 2009 ዓ ም የዘገበው አሶሺየትድ ፕሬስ የተሰኘው የዜና ምንጭ ነው። የዜና አውታሩ የኢትዮጵያ ሳይንስና ቴክኖሎጂ ሚኒስቴር መስሪያ ቤትን ጠቅሶ ባወጣው ዘገባ ኢትዮጵያ ሳተላይቱን ልታመጥቅ ያቀደችው ቻይና ውስጥ ከሚገኝ ተቋም ነው። ኢትዮጵያውያን ተመራማሪዎችና ሳይንቲስቶች ከቻይና በሚመጥቀው ሳተላይት ላይ ሚናቸው ምን እንደሆነ ለመረዳት ወደ ሳይንስና ቴክኖሎጂ ሚኒስቴር መስሪያ ቤት ደወልን። የህዋ ሳይንስን የሚመለከተው የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ተቋም እንደሆነ ተነገረን። ወደ ተቋሙ ደወልን። የተቋሙ ዋና ዳይሬክተር ዶክተር ሰለሞን ብላይ ይባላሉ። እንደ ዶክተር ሰለሞን ገለጣ የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ተቋም በመንግስት አዋጅ የተቋቋመው ዘንድሮ መስከረም ወር ላይ ነው። ድርጅታችን አዲስ ነው አቅምን መገንባት ሰው ኃይል መድረት ምርምር ማካሄድ እነዚህ ስራዎችን ነው ሚያስተናውኑ ከዛ ደግሞ ምርምር ውጤቱ ጥሩ እየሆነ ሲሄድ ደግሞ ወደሚፈልገው አቅጣጫ በየእድገት በየድገት ደረጃዎችና የምርምር አቅም ሲጎነበት እንደዛ አይነት ነገር ነው የሚደረግ የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ተቋም የተቋቋመው ገና በዚህ አመት ቢሆንም መቀሌ ዩኒቨርሲቲ ግን አንዲት አነስተኛ ሳተላይት በዚህ ዓመት ወደ ህዋ የማምጠቅ አቅም እንደገነባ መግለጡ ይታወቃል። ሳተላይት ማምጠቅ ሙከራው የሚከናወነውም በተማሪዎችና በአስተማሪዎች እንደሆነም ተነግሮ ነበር። ሙከራው ይደረጋል ተብሎ የነበረውም የመለስ ኤሮስፔስ ሳይንስና ኢንጂነሪንግ ዳይናሚክስ በሚል ፕሮጀክት ስር ነው። በእቅዱ መሰረት ሳተላይት ወደ ህዋ ለማምጠቅ በኢትዮጵያ ትግራይ የሚገኘው መቀሌ ዩኒቨርሲቲ ብቸኛው ይሆናል። ዶክተር አበባል በአውሮጳ የህዋ ተቋም የጠፈር አፈጣጠር ሚስጥርን ለመፍታት አሰሳ የሚያደርገው የፕላንክ ሳተላይት የሚሰበሰቡ መረጃዎችን መተንተን ዋነኛ ተግባራቸው የሆነ ሳይንቲስት ናቸው። ኢትዮጵያ ውስጥም በመቀሌ ዩኒቨርሲቲ ይሄ አልፋ መለስ የሚሉት ሰላሳ ኪሎ ሜትር ለመጓዝ የሰሩት ሮኬት የፈጀባቸው ሁለት ነጥብ ሶስት ሚሊዮን ዶላር ነው የፈጀባቸው። ይሄ እንግዲህ እንግዲህ የስቱደንት ፕሮጀክት ነው። ተማሪዎች እና ቲንክ አስተማሪዎቻቸውም አብረው ነው አብረው የሰሩት። ግን ሞር የሆነ እንደ ለምንም ለእንትን አትገለገልበትም መቶ ኪሎ ሜትር አትሊስት መሄድ አለብን። ከእርዝንትን ለመውጣት ኢትዮጵያ በጥቂት ዓመታት ከቻይና ተቋም አመጥቃለሁ ያለችው ሳተላይት የአየር ሁኔታን በተሻለ ለመተንበይ ብሎም በሀገሪቱ ውስጥ ያሉ እንቅስቃሴዎችን ከርቀት ለመቃኘት ያስችላል ተብሎለታል። ዝርዝር መረጃ ግን አልተሰጠም። ኢትዮጵያ ሳተላይት ለማምጠቅ ማቀዷን ያስታወቀችው ባለፉት ሁለት ዓመታት ውስጥ በሀገሪቱ በተከሰተው ከባድ ድርቅ የተነሳ አስር ሚሊዮን ህዝብ ለረሃብ ከተጋለጠና በሺዎች የሚቆጠሩ እንስሳት ከሞቱ በኋላ እንደሆነ አሶሺየትድ ፕሬስ ዘግቧል። ሳተላይቱ ምን ያህል ወጪ እንደሚያስወጣና ለወታደራዊ አገልግሎት ይውል እንደሆነም ግልጽ የሆነ ነገር የለም ብሏል። አሶሺየትድ ፕሬስ የዜና ወኪል በዘገባው አሁን የሳተላይት አንደኛው ማለት ኢን ጄኔራል ጥቅሙን ብናይ የምትልከው አንደኛ ለምሳሌ መሬትን ለመመልከት ከሆነ ከላይ ሆነ ነገሮቹ ሮቴት እያደረግ ሁሉንም የመሬት አካላትን በደንብ እንድትመለከት ነው። ሶስቱ ላይ የተለያየ ነገር ልታስቀምጥበት ትችላለ። ካሜራዎች ልታስቀምጥ ትችላለ። እነዛ ካሜራዎች የሚነግሩ ምንድነው፣ የተለያየ አይነት ካሜራ አለ። ለምሳሌ ብቻ የሆነ ቪዚብል ላይት ወይም በአይን የሚታየውን ብርሃን ብቻ ሳይሆን በአይን የማይታዩ ኢንፍራሬድ፣ የሆነ ማይክሮዌቭ እና የተለያዩ ሌሎች ማለት የላይት ስፔክትረም ማለት ነው የብርሃን የሞገድ ከረጅም ሞገድ ጀምረ ሬዲዮ ከምትለው እስከ በጣም አጭር እስከምትለው እስከ ጋማሬ ድረስ የተለያዩ ኢንፎርሜሽኖች ከመሬትም ሊሆን ይችላል ወይም ደግሞ ፖይንትህን ወደ ሰማይ ካረከው ደግሞ ከሌላ ከመሬት ውጪ የሚመጡትን ለመቀበያ ማለት ነው። ሳተላይት ላይ የሚገጠሙ ረቂቅ ካሜራዎች የሚጠቀሙት ጨረር በምድር ላይ የሚርመሰመሱ ነገሮችን ብቻ ሳይሆን ከምድር ውስጥ የመሸጉ ማናቸውንም አካላት ለመቃኘት ያስችላል። ወደ ህዋ የሚመጥቁ ሳተላይቶች እንደየግባቸው ወጪያቸው የተለያየ ነው። ግዙፍ የሚባሉት ሳተላይቶች በአማካይ አጠቃላይ ወጪያቸው ከአንድ መቶ እስከ ሁለት መቶ ሚሊዮን ዶላር እንደሚፈጅ ዶክተር ያብባል ተናግሯል። ወደ ህዋ የሚወነጨፉ ሳተላይቶችን መጠን የሚወስነው በሳተላይቱ ሊታሰስ የተፈለገው ጉዳይ እቅድና አላማ ነው። ሳተላይት የማምጠቁ አላማ በርካታ ነገሮችን ለማሰስ ከሆነ ሳተላይቱ ላይ ብዙ ቁሶችን መጫን ያስፈልጋል። ብዙ መሳሪያዎችን ለመጫን ደግሞ ትልቅ ሳተላይት ያስፈልጋል። በዛው መጠን ሳተላይቱ ወጪውም መጠኑም ከፍ ይላል። ዶክተር ያብባል የሚሰሩበት የአውሮጳው የፕላንክ ሳተላይት ከነቁሳቁሶቹ ወደ 10 ሺ ኪሎ ግራም ይመዝናል። ኢትዮጵያ ልታስወነጭፍ ያቀደችው እስከ 500 ኪሎ ግራም የሚደርስ መካከለኛ ሳተላይት እንደሆነ ዶክተር አበባል አክሏል። በእርግጥም የህዋ ሳይንስ ከፍተኛ ውጪ የሚጠይቅ ዘርፍ ነው። ላብነት ያህል በርካታ ሳተላይቶችን ወደ ህዋ ያስወነጭፈችው ህንድ እንደ ጎርጎሪዮስ አቆጣጠር በ2014 ዓመት ለህዋ ምርምር ተቋም ያወጣችው ገንዘብ 1.1 ቢሊዮን ዶላር እንደሚደርስ ሳይንሳዊ ዘገባዎችን የሚያቀርበው ሳይንስ አለርት የተሰኘው ድረገጽ ይጠቁማል። የህዋ ሳይንስ ከፍተኛ ውጪ የሚያስወጣ ዘርፍ ብቻም አይደለም፣ በዘርፉ ጥልቅ እውቀት ያካበቱ የበርካታ ሳይንቲስቶችን ያላሰለሰ ክትትል የሚሻ ጭምር እንጂ። በህዋ ሳይንስ ዘርፍ የቴክኒክ ማማከር ድጋፍ የሚሰጠው የዩናይትድ ስቴትሱ ኤሮስፔስ ወደ 3500 ግድም ሰራተኞች አሉት። ከግማሽ በላይ ሰራተኞቹ ማለትም 70 በመቶ ያሉ ለህዋ ሳይንስ ዘርፍ የቴክኒክ ባለሙያዎች ናቸው። ሰባት መቶ ያሉ የተቋሙ ሰራተኞች የፒኤችዲ ዲግሪ አላቸው። የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ተቋም ዋና ዳይሬክተር ዶክተር ሰለሞን ዶክተር ኦብዘርቫተሪ ነው መረመር ማዕከል የሚባለው እነሱንም ስታፍን አንድ ላይ ያም በስሩ አንድ ላይ ስለሆነ ገና ትንሽ ወደ 25 26 ሰው ነው ያለን ሌላ ገና ገና ቅጥሩ ምናምኑ ገና የሰው ኃይል ማደራጀት ስራ ላይ ነው ያለው። አሶሺየትድ ፕሬስ የዜና አውታር በሰሞኑ ዘገባው የኢትዮጵያ ሳይንስና ቴክኖሎጂ ሚኒስቴር ቃል አቀባይ አቶ ወንድወሰን አንዱ አለም ኢትዮጵያን የህዋ ሳይንስ ማዕከል ለማድረግ መንግስታቸው እንዳቀደ ተናግሯል ብሏል። እኛ የአጭር ጊዜ እቅዳችን ምርምር ምርምር ስርዓት መዘርጋት፣ የሰው ኃይል ማጠናቀር፣ መዋቅራችን ማደራጀት፣ ሰውን ማሰባሰብ፣ ሰውን ማጠናቀር ነው። በቃ እኛ ይሄ ነው አጭር በጣም አጭሩ ኢትዮጵያ በጠቅላይ ሚኒስትሩ የሚመራ የህዋ ሳይንስ ምክር ቤት አለኝ ማለቷን አሶሼትድ ፕሬስ በዘገባው አካቷል። በህዋ ሳይንስ የሳተላይት ማምጠቅ ሙከራ እጅግ ከፍተኛ ጥንቃቄ የሚሻ ተግባር ነው። ትንሽ ስህተት ሮኬቱን ገና ከመነሻው ሊያፈነዳው ይችላል። ያም በመሆኑ ነው በርካታ ሀገራት ከተደጋጋሚ ሙከራ በኋላ በስተ መጨረሻ የሚሳካላቸው። ዶክተር ሰለሞን ምን ችግር አለ? የረጅምማ አቅም የሚፈቅደውን ያክል እንሄዳለን የረጅም አይደል ከመሬት እስከ ዲፕ ስፔስ ቢሄዱ ሰዎቹ። ስለዚህ አቅሙ በፈቀደው ሁሉ የረጅሙ፣ የኢኮኖሚውን፣ የሰው ሀይልን ሁሉንም አቅምን እየጠበቀ የሚሄድ ነው። የረጅም ጊዜ እቅዱ ነገሩ የረጅም ጊዜ እቅድ የአስር አመት፣ የሀያ አመት ገና እየተዘጋጀ እንጂ በመንግስት ጸድቆ አፕሮቭድ ሆኖ ይሄ የሀገራችን ረጅም ጊዜ ስፔስ ፕሮግራማችን እቅድ ነው ብሎ አልጠቀም ገና ነው። የህዋ ሳይንስ በአፍሪቃ ጥቂት በሚባሉ ሀገራት ብቻ ተግባራዊ የሆነ ዘርፍ ነው። ደቡብ አፍሪቃ፣ ግብፅና ናይጄሪያ በህዋ ሳይንስ ከአፍሪቃ የሚጠቀሱ ሀገራት ናቸው። የኢትዮጵያ ሳይንስና ቴክኖሎጂ ሚኒስቴር መስሪያ ቤት በእቅዱ መሰረት ከሶስት እስከ አምስት ዓመታት ሳተላይት ማምጠቅ ይሳካለት ይሆን ጊዜ የሚፈታው ነው። አድማጮች፣ የሳይንስና ህብረተሰብ ጥንቅራችን በዚሁ ይጠናቀቃል። ማን ትጋፍቶ ስለሽነኝ መልካም ጊዜ። ጤና ይስጥልኝ።